በኦሮሚያ ክልል በአርሲ ዞን አስኮ ወረዳ ታጣቂዎች ባለፈው ማክሰኞ በከፈቱት ጥቃት ሶስት ሲቪሎች ተገለዋል ሲሉ ነዋሪዎቹ ተናግረዋል። ከተገደሉት በተጨማሪ ሶስት ሰዎች መቁሰላቸውና የንብረት ውድመትና ዘረፋ መፈጸሙንም የአካባቢው ነዋሪዎች ገልጸዋል። ጥቃቱ የተፈጸመው ሸኔ ሲሉ በገለጹት ታጣቂ ቡድን መሆኑን አመልክተው ቢያንስ አራት መቶ አባወራዎች መፈናቀላቸውና በችግር ላይ እንደሚገኙም ተናግረዋል። በጉዳዩ ላይ ከኦሮሞ ነጻነት ሰራዊትና ከመንግስት በኩል አስተያየት ለማግኘት ያደረግነው ጥረት አልተሳካም። እማኞች ሸኔ በማለት የገለጹትና ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድን ከዚህ ቀደም የቀረቡበትን ተመሳሳይ ውንጀላዎች፣ ታጣቂዎች ሲቪሎችና የሲቪል ተቋማትን ኢላማ እንደማያደርጉ በመግለጽ ማስተባበሉ ይታወቃል። ኬኔዲ አባተ በዚህ ጉዳይ የተከታዩን አዘጋጅቷል። በኦሮሚያ ክልል በአርሲ ዞን አሰኮ ወረዳ ውስጥ በምትገኝ ጥዮ በተባለች ቀበሌ ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ ም ታጣቂዎች ፈጸሙት በተባለ ጥቃት ሦስት ሲቪሎች ተገድለዋል ሲሉ አስተያየታቸውን የሰጡን የአካባቢው ነዋሪዎች ተናግረዋል። በደህንነታቸው ስለሚሰጉ ስማቸውን እንዳንጠቅስ የጠየቁን አንድ የቀበሌዋ ነዋሪ በዕለቱ አመሻሽ ላይ ሸኔ ሲሉ በጠሯቸው ታጣቂዎች ተፈጸመ ያሉትን ጥቃት አብራርተዋል። ሳ ያው ቀበሌያችን፣ ብዮ ቀበሌ የምትባል ቀበሌ ሸኔ ነው። ነሀሴ ሰባት ቀን ከአስራ ሁለት ሀያ ጉዳይ ሲል የጥይት ሩምታ ነው የወረደብን። ከባድ መሳሪያ ስናይፐርና፣ መትረየስ ክላሽ። እዚህ ላይ በቃ ያው ሶስት ሰዎች ሞቱብን። አንዱ ቄስ ነው እምሬ በላይ ነህ ደምሬ ማሞ የሚባሉ ቄስ ናቸው። የጠለታ ቅዱስ ገብርኤል ቤተ ክርስቲያን አገልጋይ አባት ነበሩ። እንደገና ቶ በዛይ መንግሥቱ ማሞ የሚባሉም የደብራችን ዋናው የሀገር ሽማግሌ ነበሩ። እነሱ ለህይወታቸው ፈርተው በሚሯሯጡ ጊዜ እዛው ላይ የገደሏቸው ከተማ ጠለታ ጨፋ በምትባለ የገጠር ከተማ ላይ እዛ ወሬሳቸውን ደማቸውን ሻሽል ሰው አደረ። ጠዋት ከረፈደ ነው ወሬሳቸው የተነሳ ሸሽቶ ተሰዶ እዛ ቦታ ላይ ባለመኖሩ ወደ ኩፍቴና መድኃኔ ዓለም ደብር ተቀብረዋል። ሶስተኛው የሞተ አቶ ገበያው ጠጤ ተገኔ የሚባለው ያን ዕለት ጥበቃ ጓድ ነበር። እሱም ሞቶ በርቻ ቅዱስ ሚካኤል ተቀብሯል። ቄስ በላይነ ከሟቾቹ መካከል አንዱ ሲሆኑ አባታቸው አቶ ደምሬ ከነ ቤተሰቦቻቸው ተፈናቅለው በሚገኙበት ሀዘን እንደተቀመጡ ተናግረዋል። ይህ ክንዴ በኩል ልጄን ገለውብኝ በሰው በሰው ላይ ተገብልኝ፣ እያለቀስኩን ያለሁት በላይነህ ደምሬ ይባላል። ቄት መምሬ በላይነህ ይባላል። የመጀመሪያ ልጅ ነው። አዎ በመሸሽ ላይ እያሉ ለነብሳቸው ሲሸፉ ገደባቸው። አሁን እናንተ የት ነው ያላችሁት? ተሰደም እርሶች አካባል የምትባል ውስጥ ነው ያለን። እንደዚሁ ሆነ። ተዳበር የተቀመጡ ሰዎችን አገኘንም። በዛው እያለቀስኩ ነው ያለሁት። ግማሹን ቤተሰብ የንጀን ወጣሁት። ስድስተኛ ወጣ ነው ሰባተኛ ጊዜ ሞቷል። እንግዲህ ህዝብን ህዝብን እንደወሱ ነው ጉዳይ ያለ ነው። እያለቀስን እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የአርሲ ሀገረ ስብከት ጽሕፈት ቤት በጥቃቱ የሞቱት ሰዎች ቁጥር አምስት መሆኑን አስታውቋል። ሀገረ ስብከቱ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጻፈው ደብዳቤ በጥቃቱ አንድ ካህንና ሶስት ምዕመናን መገደላቸውን፣ አንድ የመንግስት ታጣቂ ደግሞ ሰዎቹን ከጥቃት በመከላከል ላይ እያለ ህይወቱ ማለፉን አመልክቷል። በደህንነት ስጋት ምክንያት ስማቸውን እንዳንጠቅስ የጠየቁት አስተያየት ሰጪ ሶስት ሰዎች መቁሰላቸውንም አክለው ገልጸዋል። ቦታ ጨፋ በተባለች የቀበሌዋ አነስተኛ ከተማ ውስጥ ዘረፋና የንብረት ቃጠሎ መፈጸሙንም አመልክተዋል። ከቀኑ ለአስራ ሁለት ሀያ ጉዳይ ሲል እንደተጀመረ ሌሊቱን እንዲሁ ያቺ ከተማ እንዳልነበር ሆና ናፍጣና ጋዝ እያርከፈከፉ ድብን አርገው ሱቁ፣ ምግብ ቤት የነበረ እንዳለች ከተማዋ ውድም ብላለች በእሳት ከዛም የአካባቢ ታጣቂ ጠበቃ ጓዶች ነበሩ። እነሱም የሚችሏቸው ባለመሆኑ እነሱም ሸሹ። ጥቃቱን ተከትሎ በመቶዎች የሚቆጠሩ አባወራዎች ከነ ቤተሰቦቻቸው ተፈናቅለው በችግር ላይ እንደሚገኙም እኚሁ አስተያየት ሰጭ ጠቁመዋል። ቢያንስ ወደ አራት መቶ የሚሆነ ህዝብ፣ አባወራው ዋና ዋናው አንድ አራት መቶ ይሆናል። ከነ ቤተሰቡ ቢቆጠር አልፎ የት እና የት የሚሄድ ነው። እኔም ከነ ቤተሰብ ነው ይወጣል። እስከኔ ሰባት የተሰደደው በአሁን ሰዓት እጁ ላይ ሊጎድ ሰዓት የሌለው እና አምስት አንሲም በኪሱ የሌለው ሰው ሆኖ ነው ውልቅ ብሎ ተቤቱ ይወጣ አሁን ይቀን ተወጥቶ ሜዳ ላይ ነው ያለው። ይቀን ሜዳ ላይ እንዲሁ ጎረቤት እግዚአብሔር የሚያሉ እየረዱ ነው እየተቀመሰ ያለው እህ ከአካባቢው ብዙ ርቃችሁን ያላችሁት? አዎ፣ የሁለት ሰዓት፣ የአንድ ሰዓት ተኩል ይህን ያህል ያህል ነው ይህን ነው። አሁን እንግዲህ የቻለ ከዛም እያለፈ እየሄደ ነው ያለው ጥቃቱ ከተፈጸመ በኋላ ምሽት ላይ የኦሮሚያ ክልል የጸጥታ ኃይሎች ወደ ወረዳዋ መግባታቸውንም ተናግረዋል። በጥቃቱ ለተፈናቀሉ ምዕመናን ጥበቃና የአስቸኳይ ሰብአዊ እርዳታም እንዲደረግላቸው የአገረ ስብከቱ ጽህፈት ቤት ጥሪ አቅርቧል። በአርሲ ዞን አሰኮ ወረዳ ውስጥ በምትገኘው ጥዮ በተባለችው ቀበሌ ባለፈው ማክሰኞ ነሐሴ 7 ቀን 2016 ዓ ም ተፈጸመ የተባለውን ጥቃትና የታጣቂዎቹን ማንነት በተመለከተ የአሜሪካ ድምፅ በገለልተኛ ወገን ለማረጋገጥ አልቻለም። አስተያየት ሰጪዎቹ ኦነግ ሸኔ ሲሉ የጠቀሱትና ራሱን የኦሮሞ ነፃነት ሰራዊት የሚለው ታጣቂ ቡድን ጥቃቱን ፈጽሟል በሚል ለቀረበበት ክስ የአሜሪካ ድምጽ የኦሮሞ ነጻነት ሰራዊት ቃል አቀባይ የሆኑትን ኦዳ ተርቢን ለማግኘትና ምላሻቸውን ለማካተት ያደረገው ሙከራ ለጊዜው አልተሳካም። ምላሻቸውን እንዳገኘን ይዘን እንቀርባለን። ሆኖም እማኞች ሸኔ በማለት የጠቀሱትና ራሱን የኦሮሞ ነጻነት ሰራዊት በማለት የሚጠራው ቡድን ከዚህ ቀደም የቀረቡበትን ተመሳሳይ ውንጀላዎች ታጣቂዎቹ ሲቪሎችንና የሲቪል ተቋማትን ኢላማ እንደማያደርጉ በመግለጽ አስተባብሏል። ከኦሮሚያ ክልል መንግስትም አስተያየት ለማግኘት ያደረግነው ጥረት የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ ሀይሉ አዱኛ የእጅ ስልካቸው ላይ ደውለን ምላሽ ባለመስጠታቸው አልተሳካልንም። እንደተሳካልን ይዘን እንመለሳለን። በአርሲ ዞን ታጣቂዎች በሚፈጽሙት ጥቃት ሲቪል ሰዎች ሲገደሉ የሰሞኑ የመጀመሪያው አይደለም። በዞኑ ሺርካ ወረዳ ባለፈው ህዳር ወር ላይ ብቻ በታጣቂዎች ተፈጸመ በተባለ ጥቃት ከአርባ በላይ ሰዎች መገደላቸውን የአካባቢውን ነዋሪዎች ዋቢ አድርገን መዘገባችን ይታወሳል። በወቅቱ ለተፈጸመው ጥቃት የክልሉ መንግስት ኦነግ ሸኔ ሲል የጠቀሰውን የኦሮሞ ነጻነት ሰራዊት ተጠያቂ ያደረገ ሲሆን፣ ታጣቂ ቡድኑ በበኩሉ ውንጀላውን አስተባብሏል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ